ዛሬ ሙሉ ዝግጅታችን ከሙዚቃ ሙዚቀኞችና የሙዚቃ ታሪክ ጋር የተያያዘ ይመስላል። ልክ ነው። አዲሱ ከረቂቅ ወይም ክላሲክ ሙዚቃ ተጫዋቹ ግርማ ይፍራሸዋ ጋር ያደረግ ነው። አጠር ያለ ወግ ነው። ደግሞ አሁን ተከታዩ በሙዚቃው እንደርደር ግሩም የእውቁ አቀናባሪና የሙዚቃ ሰው ፕሮፌሰር አሸናፊ ከበደን ተወዳጅ በብዙዎችም ዘንድ በስፋት የሚታወቅ ረቂቅ ሙዚቃ እረኛው ባለ ዋሽንትን ግርማ ከቡልጋሪያው የሶፊያ ፊልሃርሞኒክ ኦርኬስትራ ጋር እንደተጫወቱት እናስቀድም። ግርማይ ፍራሸዋ ቀደም ብሎ ከሶፊያ ፊላርሞኒክ ኦርኬስትራ ጋር የተጫወትከውን ሙዚቃ ነበር ያጫወት ነው። እንኳን ደህና መጣህ። በድጋሚ ከአራት አመታት በኋላ መሆኑ ነው። አዎ ከአራት አመት በኋላ ነው። ኤት ላይ ነበር የመጣሁት። እንኳን ደህና ቆየህ። ይሄኛ ሉላ ባለፉት አራት ና አምስት አመታት የሰራሃቸውን ወዲህ ወደ ዲሲ ከመጣህ በኋላ እነዚህ ስቱዲዮ ብቅ ብለህ እንነጋገራለን። አሁን ግን መጀመሪያ ኒውዮርክ በብሩክሊን በትናንትናው ምሽት ደግሞ በዴንቨር ኮሎራዶ የሙዚቃ ትርኢትህን እንዳሳየህ የሚቀጥሉ ዝግጅቶችም እንዳሉ ተረድቻለሁ። አሁኑ ወዲህ ወደ ዩናይት ስቴትስ ያመጣህ አጋጣሚ እነኚህን ትዕይንቶች ለማሳየት እንዴት እድሉ ተፈጠረ? እንግዲህ እድል የተፈጠረው አንሲን ወርልድ የሚባል ሬከርድ ሌብል እነሱ ናቸው። የሙዚቃ አሳታሚ ድርጅት የሙዚቃ አሳታሚ ድርጅቶች ናቸው። ስራቸው በብዛት በአለም ላይ ያሉ የማይታወቁ ሰዎች ላይ ትኩረት ይሰጣሉ ለማስተዋወቅ፣ እንዲሁም ደግሞ ከታወቁ ሰዎች ጋር ስራቸውን በኒውዮርክ ላይ አንድ ኢሹ ፕሮጀክት ሩም የሚባል አለ። ምንድን ነው ብዙ ጊዜ አዳዲስ ስራዎችን የሚያስተዋውቁበት ቦታ ነው። አዳዲስ ስራዎችን እና ሰዎች እና ከእነሱ ጋር ነው እንግዲህ ለረጅም ጊዜ ስንጣጣፍ፣ ራሳቸው ናቸው ይህንን ፍላጎት ያሳዩኝ፣ ስራዬን አስቀርቼ ኮንሰርት አድርጌ፣ ዚህ በተለይ አሜሪካን እና እንዲሁም መላው አለም ላይ ብዙ ሙዚቃ ስቶሮች አሏቸው እዛ ላይ ሙዚቃ እንዲገኝ እንዲገኝና ያው ኢትዮጵያንም የኔንም ስራ ለማስተዋወቅ በማሰብ ነው እንግዲህ ወደዚህ የመጣሁት። እሹ ፕሮጀክት ሩም ዳት ኦርግ በሚል አድማጮች ድረ ገጻቸውን መጎብኘት ይችላሉ። ያንተን ስራ የተመለከተውም ዘገባ እዛ ላይ ይገኛል። በተለይ አንቲን ወርልድ ዶት ኔት ላይ ቢገቡ የበለጠ ያገኛሉ። ግን በዛኛውም በኢሹ ፕሮጀክት ሩም ላይ ሊገቡ ያገኝታል። መልካም ግርማ፣ እንግዲህ ሁለቱ ከተሞች ያሳይሃቸውን ትዕይንቶች የፒያኖ ሙዚቃ የሚቀርብባቸው ጥሩ ጆሮ ያላቸው ልበል ሙዚቃ አድናቂዎች ባሉበት ቦታ ነው ትዕይንቶች ይህን ያሳየኸው ና እንዴት ነበር አቀባበሉ? በኒውዮርክም በደንቨር ለእኔ በተለይ ኒውዮርክ በጣም በጣም ያልጠበኩት ነው። ምክንያቱም አንደኛ አዳራሹ ሙሉ ነበር በብዛት ያው የአሜሪካኖች ነበሩ። ትንሽ ኢትዮጵያኖች አልሰሙም። የሰሙትም ከ ከተለያየ ቦታ ከዲሲም የመጡ ነበሩና በጣም ያልጠበቅኩት ምላሽ ነው ያገኘሁት ማለት በተለይ የሁለቱንም የምዕራባውያን የክላሲካል ሙዚቃንና እንዲሁም ደግሞ የኢትዮጵያን ሙዚቃ በምዕራባውያን የሙዚቃ ባህል አድርጌ ያቀረብኩት የተለየ የተለየ ስሜት ፈጥሮባቸው እኔ እንደውም ሁልጊዜ እስካሁን ድረስ ማመን በሚያቅተኝ መልኩ በኒውዮርክ ታይምስ ላይ በጣም ትልቅ ከቨሬጅ ሰጥተውኝ እስካሁን ድረስ ብዙ ብዙ ኢትዮጵያውያኖችም ሆኑ የውጭ ዜጎች ኮንታክት እያደረጉኝ ነው። ምክንያቱም በጣም ትልቅ ጋዜጣ ነው፣ ትልቅ ተጽዕኖ የሚያደርግ ጋዜጣና ለእኔ መቼም በጣም ትልቅ ክብር ነው ያገኘሁበት ብዬ መናገር ደፍራለሁ። በቦታው የተገኙ የነገሩኝ በደማቅ ጭብጨባና አክብሮት አድናቆታቸውን የገለጹልህ ሰምቻለሁ። ሌሎች ቦታዎችም የማሳየት ሀሳብ አለ። ከዴንቨር ኮሎራዶ ወደ ሲያትል ዋሽንግተን ትሻገራለህ። አዎ፣ ወዲህ ወደ ዋሽንግተን ዲሲ ወይም ሌሎች ቦታዎች በእቅድ ያሰብካቸው ምናልባትም ከዚህ በኋላ ከሚያዘጋጁ ክፍሎች ጋር መነጋገር ያለብህ ይኖሩ ይሆን? አዎ፣ አሉ። ከየ አቅጣጫው እየተደወለልኝ ነው። ዞሮ ዞሮ እኔ ፈቃደኛ ነኝ ባሉኝ ጊዜዎች ውስጥ የቻልኩትን ያህል ሄጄ ሥራዬን ለማስተዋወቅ እሞክራለሁ። እንግዲህ በዋሽንግተን ዲሲም እንደዚሁ ጥሪ አለ። እንደገና ደግሞ ሂውስተንም አካባቢ ፍላጎቶች በጣም አለ እና እንግዲህ የሚያስተባብሩት ሰዎች በለጠ ከነሱ ነው የምጠብቀው። ምን ያህል ጊዜ የመቆየት ሀሳብ ነው ያለ? አሁን ባለው የመጨረሻው ኮንሰርት የሲያትል ሀያ ስድስት ጁላይ ነው። ከዛ በኋላ በሀያ ስምንት ጁ ላይ ነው ወደ ኢትዮጵያ የምመለሰው ዛ ድረስ አለሁ ቀሪ ጊዜዎቹንም ትዕይንቶች ይህንም እንመለከታለን ወዲህ ወደ ዋሽንግተን ዲሲ ከመጣህ ስለ ሙዚቃና የሙዚቃ ስራዎች እንደ ጠቆምኩት ያለፉት አራትና አምስት አመታት ያመጧቸውም የተሰሩ ነገሮችንም መለስ ብለን ለማየት እንሞክራለን ዛሬ ባለህበት ሰሞኑን ያሳያቸውን ትዕይንቶች መነሻ በማድረግ ነው ይህን አጠር ያለ ቃለ ምልልስ የምናደርገው ግርማ መልካም እድል መልሰ እዚህ ስቱዲዮ መጥተህ በሰፊው እንወያያለን በጣም አመሰግናለሁ አሉላ አንተንም፣ እንዲሁም ቪኦኤን ሁልጊዜም የእናንተ አክባሪ ነኝ።